এনার নাম আখ্যা বাবী ሰላም ጤና ይስጥልና አድማጮቻችን፣ በዓለም ላይ በገዳይነታቸው ከሚታወቁት የካንሰር አይነቶች የሴቶችን የመራቢያ ክፍል የሚያጠቃው የማሀፀን ጫፍ ካንሰር አንዱ ነው። በሽታው በኢትዮጵያም በገዳይነቱ በሁለተኛ ደረጃ ላይ የሚገኝ ነው። ይህ የካንሰር በሽታ የገዳይነቱን ያህልም ቀድሞ መከላከልና ማዳን የሚቻል በመሆኑ በሽታውን ለመከላከል ከሚደረግ ጥንቃቄ ጎን ለጎን በዓመት አንድ ጊዜ ቅድመ ምርመራ እንድታደርግ ባለሙያዎቹ ይመክራሉ። በሽታውን ለመከላከል የሚያስችል ክትባት መውሰድም በባለሙያዎች የሚ መከር ሌላው መንገድ ነው። በዛሬው የጤናና አካባቢ ዝግጅታችን የማህፀን ጫፍ ካንሰርንና ክትባቱን በተመለከተ ባለሙያ ጋብዘናል። ተከታተሉን። የማሐፀን ጫፍ ካንሰር ወይም በእንግሊዝኛው አጠራር ሰርቪካል ካንሰር በዓለም ላይ በየአመቱ 528 ሺ ሴቶችን የሚያጠቃ ሲሆን 270 ሺ ያህሉን ደግሞ ለህልፈተ ህይወት ይዳርጋል። ከዚህም ውስጥ 85 በመቶ የሚሆነው የሞት መጠን በአዳጊ ሀገራት የሚመዘገብ ነው። ለዚህ ደግሞ የቅድመ ምርመራ አገልግሎት ተደራሽ አለመሆን፣ በሽታውን ቀድሞ ለመከላከል የሚያስችል ግንዛቤና መረጃ እጦት እንዲሁም የመከላከያ ክትባት አለማግኘት በምክንያትነት ይጠቀሳሉ። ወደ ኢትዮጵያ ሁኔታ ስንመለስም በየአመቱ አራት ሺ ስድስት መቶ ሴቶች በየአመቱ በማህፀን ጫፍ ካንሰር ይያዛሉ። ከዚህ ውስጥም ሰባ በመቶ የሚሆኑት ማለትም በቁጥር ወደ ሶስት ሺ ሁለት መቶ የሚሆኑት ሴቶች የመዳን እድል ሳያገኙ ይሞታሉ። ለማህፀን ጫፍ ካንሰር ዋነኛ ማነሻው ሂማን ፓፒሎማ ቫይረስ የተባለ ተዋሲ ሲሆን በዚህ ቫይረስ የተያዙ ሴቶች ሰባ በመቶ በማህፀን ጫፍ ካንሰር የመጠቃት እድል እንዳላቸው የጤና ባለሙያዎች ይናገራሉ። ይህ ቫይረስ በንክኪና በግብረ ስጋ ግንኙነት የሚተላለፍ በመሆኑም በአብዛኛው በአፍላ እድሜ ላይ ያሉ ሴቶች በበሽታው ይጠቃሉ። የማህፀንና ፅንስ ስፔሻሊስቱ ዶክተር ይርጉ ገብረ ህይወት ሚኒስተር በአይነቱ ለየት የሚል የማህፀን በር ጽናት ወይም የማህፀን ጫፍ የምንለውን ክፍል የሚነካ ነው። እንግዲህ በእኛ ሀገር ሁኔታ ከጡት ካንሰር ቀጥሎ በብዛት የሚገኘው የማህፀን ጫፍ ካንሰር ነው። እኛ በዚህ የተለየን አይደለንም። በተለይ ከሳራ በታች ያሉ የአፍሪካ ሀገሮች በተለይም በምስራቅ መካከለኛው እና ደቡብ አፍሪካ ያሉ የሚኖሩ ሴቶች በብዛት ነው የሚጠቁት። በሽታው በተነጻጻሪ ከ አስራ አምስት እስከ ሀያ አምስት እድሜ ክልል ያሉ ሴቶችን በብዛት የሚያጠቃ ቢሆንም የሞት መጠኑ የሚጨምረው ግን በአርባዎቹ እድሜ ክልል ባሉ ሴቶች ላይ ነው። ለዚህም በምክንያትነት የሚጠቀሰው የበሽታው ምልክትና ጉዳት ዘግይቶ የሚታይ በመሆኑ ነው። በሽታው ግን በሁሉም የእድሜ ክልል ሊከሰት ይችላል ይላሉ ዶክተር ይርጉ ገብረ ሕይወት፣ እንግዲህ የማህጸን ጫፍ ካንሰር በሁሉም የእድሜ ክልል ውስጥ ይገኛል ማለት ይቻላል። በእርግጥ በአብዛኛው ከሰላሳ አምስት አመት በኋላ የሚከሰት ነው። በአራተኛው እና በአምስተኛው አስር አመት ህይወት ውስጥ በአርባ እና በአምሳ አካባቢ ማለት ነው። ነገር ግን የማህጸን ጫፍ ካንሰር ከሰላሳ አምስት አመት እንዴት ይከሰታል? አሁን በሙያዬ አስራ ስምንት አመት እድሜ ያላት ሰዎች ለማቀን ጫፍ ኮንሰርት ስለዚህ ሁሉንም ነው የሚያካትተው። እንግዲህ ልዩነቱ ምንድነው? ከሰላሳ አምስት በታች ሲሆን ጠባዩ በጣም አስቸጋሪ፣ በአጭር ጊዜ የሚስፋፋ እና ለሞት የመዳረጉ መጠን ከሰላሳ አምስት አመት በኋላ ከሚከሰተው በአማካኝ ወደ ሶስት ጥፍ ይችላል። እድሜያቸው ዝቅ ባለ ሴቶች ላይ ሲከሰት ለምንድን ነው አስከፊ የሚሆነው? እንደዛ ነው እንግዲህ አግሬሲቭ ይሆናል ነው የምንለው። ምክንያቱም አንድ ካንሰር በጣም ለዚህ በፍጥነት እንዲሰራጭ እና ሌሎች ቦታዎችን ይዞ እንዲገድል ብዙ ብዙ ነገሮች፣ ብዙ ምክንያቶች አሉ። ምክንያቱም ካንሰር በመሰረቱ ኖርማል የነበረው ሴል ወይንም ህዋስ በተለያዩ ምክንያቶች ራሱን ይቀይራል። ኖርማል የሆነ ወይም ትክክለኛ የሆነ ህዋስ የመራቢያ ዘመኑ ውስን ነው። ሲራባ ወይም ቁጥሩ ሲጨምር በውስጡ ስህተቶች ማለት የጄኔቲክ ኤረር አክሚሌት እያደረገ እያከማቸት ሄደ ራሱን የሚያስተካክልበት እና ያ ህዋስ የሚወገድበት ዘድ ያለ ነገር ግን የካንሰር ሴል ሲሆን እነኛ መቆጣጠሪያ መንገዶች የጠፉ ስለሆኑ ያ last name I was here, and I ይህ በሽታ የሚያደርሰውን ጉዳት ለመቀነስም የተለያዩ ሀገሮች ከ14 ዓመት እድሜ በላይ ላሉ ሴቶች ክትባት ይሰጣሉ። በኢትዮጵያም በመጪው ጥቅምት 2011 ዓ.ም ክትባቱን በዘመቻ መልክ ለመስጠት መታቀዱን ከጤና ጥበቃ ሚኒስቴር የወጣው መረጃ ያሳያል። ከዚህ ቀደምም በኦሮሚያና በትግራይ ሁለት ወረዳዎች ክትባቱ በሙከራ መልክ ተሰጥቶ ውጤታማ መሆኑም ታውቋል። በመሆኑም ክትባቱ የግብረ ስጋ ግንኙነት የጀመሩና ለመጀመር በሚያስችል የእድሜ ክልል ውስጥ ያሉ ሴቶች እንዲሰጥ ቢደረግ የ የማህጸን ጫፍ ካንሰርን ከመሰረቱ ለመከላከል እንደሚቻል ነው ጥናቶች የሚያሳዩት። የማህጸን በር ካንሰር ክትባት ከተገኘላቸው እንደ ሳንባ ነቀርሳ፣ የወንድ የዘር ፍሬ ካንሰርና ከመሳሰሉት ጥቂት የካንሰር በሽታዎች ውስጥ አንዱ ሲሆን የክትባቱ ስራም የካንሰር በሽታ ሊያስከትል የሚችለውን የቫይረስ ኢንፌክሽን መከላከል ነው። ሰርቫይካል ምን ያለ ቁጥር ይለያሉ። መቶ ሀያ አካባቢ ናቸው የሂውማን ፓፒሎማ ቫይረስ። በዛ ዘር ውስጥ ያሉት ቫይረስ አይነቶች በጣም ክፉ ጠባ ያላቸው እና ወደ ካንሰር ሲደሩት ወደ አስራ አምስት አካባቢ ይደርሳሉ። ከዛ ውስጥ ሁለቱ ኤች ፒቪ አስራ ስድስት እና ኤች ፒቪ አስራ ስምንት የሚባሉት እስከ ሰባ በመቶ ለሚደርሰው የማህጸን ጫፍ ካንሰር ምክንያቶች ናቸው። ስለዚህ በአጠቃላይ እንግዲህ ክትባት አስራ ስድስት ና ለአስራ ስምንት ተሰርቷል ስለዚህ አሁን በገበያ ላይ ሁለት አይነት ክትባቶች አሉ አንዱ አስራ ስድስትን ና አስራ ስምንትን ብቻ የያዘ የእሱ መከላከያም ማለት ነው ሁለተኛው ደግሞ ስድስት አስራ አንድ አስራ ስድስት ና አስራ ስምንትን የያዘ ባለ ሁለት ና ባለ አራት የምንላቸው ክትባቶች አሉ እንግዲህ እነዚህ ሲሰጡ በጣም በከፍተኛ ደረጃ የሰውነትን የመከላከያ ሀይል ይገነባል። በጎርጎረሳውያኑ አቆጣጠር በ2007 በአውስትራሊያ የተጀመረው የልጃገረዶች ክትባት ዘመቻ በበሽታው ከመያዝ በፊት ክትባቱ ከተሰጠ መቶ በመቶ በሚባል ደረጃ አስተማማኝ ውጤት ያለው መሆኑን መረጃዎች ያሳያሉ ክትባቱ 15 ና ከዛ በታች ላሉ ልጃገረዶች በሽታን የመከላከል አቅማቸው ከፍተኛ በመሆኑ በስድስት ወር ልዩነት ውስጥ ሁለት ጊዜ የሚሰጥ ሲሆን ከ15 ዓመት በላይ ለሆኑት ደግሞ በስድስት ወር ልዩነት ሶስት ጊዜ ይሰጣል። ነገር ግን የክትባት ዋጋ በውጭ ደረጃ ውድ በመሆኑ በርካታ ሀገራት ሁለት ጊዜ ብቻ ክትባቱን እንደሚሰጡ ባለሙያው ገልጸዋል። የማህፀን ጫፍ ካንሰር ክትባት ለእርጉዝ ሴቶች የፈንገስ አለርጂ ላለባቸውና የደም መፍሰስ ችግር ላለባቸው ሴቶች የማይሰጥ መሆኑንም ባለሙያዎቹ ያስጠነቅቃሉ። ዝግጅታችን በዚህ ተጠናቋል። ሳምንቱ የጤና እንዲሆንላችሁ በመመኘት የምሰናበታችሁ ፀሐይ ጫኔ ነኝ። መልካም ጊዜ።